ይህ የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ሲዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 11 ቀን 2015 ዓመተ ምህረት ዝግጅታችን ጀመረ። ብዙ አይተናል። ጉዳት ሲደርስ አይተናል። በጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው። ያ ባለፉት ሁለት ወይ የሶስት ዓመታት ችግር ብቻ ሳይሆን ከዛ በላይ የቀጠለ ነው። አሁን ተጨማሪ የሆነ የመጣው ብዛቱ ብዛቱና ድግግሞሹ እየጨመረ መጥቷል። መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ኃላፊነቱን በህገ መንግስቱም፣ በዓለም አቀፍ ህጎችም፣ በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች የተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው። ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት። ተከታትለው የሰማችኋቸው በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብት ተሟጋጅ ማዕከል ዋና ዳይሬክተር አቶ ያሬድ ኃይለ ማርያም ናቸው። ሰፋ ባለ ውይይት ይዘናቸዋል። ከዜናው በኋላ ታደምጧቸዋላችሁ። ጤና ይስጥልኝ፣ ክብራትና ክብራን፣ እንደምን አመሻችሁ። የዛሬ ምሽት አስተናጋጃችሁ እንግዲህ ወልዴ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። የምሽቱ አቀናበሪያችን ደግሞ ብርሃን ኃይሉ ናት። ለሚቀጥሉት አንድ ሰዓት አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አሁን በቅድሚያ ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ሰላምና ጸጥታን ጨምሮ በአፍሪካ ለሚስተዋሉ ችግሮች አፍሪካዊ መፍትሄ ማምጣት ላይ ትኩረት ሊደረግ እንደሚገባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ዛሬ በተጀመረው ሰላሳ ስድስተኛው የአፍሪካ መሪዎች መደበኛ ጉባኤ ላይ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው ሀሳባቸው ኢትዮጵያን በማሳያነት አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ ባደረጉት ንግግር ደግሞ አፍሪካ ከተደራራ አካባቢ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት ገልጸው ለዚህም የበለጸጉት ሀገራት ተገቢውን ድጋፍ እንዲያደርጉ አሳስበዋል። ኬኔዲ አባተ ተጨማሪ አለው። ሰላሳ ስድስተኛው የአፍሪካ ህብረት መሪዎች መደበኛ ጉባኤ ዛሬ ሲጀምር በመክፈቻው ላይ የተለያዩ ባለስልጣናት ንግግር አድርገዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት በሚለው ነጥብ ላይ ትኩረት አድርገዋል። ለዚህም የሰሜን ኢትዮጵያው ግጭት መፍትሄ ያገኘበትን መንገድ በማሳያነት አቅርበዋል። ኢትዮጵያ ዋዝ ጀስት ካሚንግ አውት ኦፍ በዚሁ ተመሳሳይ አጋጣሚ ባለፈው ዓመት በፊታችሁ ሲቆም ኢትዮጵያ ከከፋ ግጭት ውስጥ የወጣች ነበር። አሁን ደግሞ በሰሜኑ የአገራችን ክፍል በኢትዮጵያ መንግሥትና በሕወሓት መካከል የተደረሰውን የፕሪቶሪያ የሰላም ስምምነት ለማክበር ይዤ መጥቻለሁ። ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ ላይ ጥልቅ እምነት በማሳየቷም ኢትዮጵያ ዛሬ ያለችበት ደረጃ ላይ ትገኛለች። በአህጉር አቀፍ ደረጃ በምግብ ራስን ለመቻልም አፍሪካ የራሷን መፍትሄ ማበጀት እንዳለባት ያሳሰቡት ጠቅላይ ሚኒስትር አብይ ለዚህም ኢትዮጵያ በስንዴ ምርት አስመዝግባለች ያሉትን ስኬት በማሳያነት አቅርበዋል። በዚህ ረገድ ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ እንደሚገባም ነው የተናገሩት። አህጉሪቱ በዓለም አቀፍ ደረጃ ያላትን ተሰሚነት ለማሳደግ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉም እንደ ከዚህ ቀደም ሁሉ ጥሪያቸውን አቅርበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ባደረጉት ንግግር ደግሞ አፍሪካ ያሉባትን ወቅታዊ ችግሮች ዘርዝረው ከእነዚህ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት አሳስበዋል። አፍሪካ እርምጃ አስፈልጋታል። በመጀመሪያም የኢኮኖሚ እርምጃ ያስፈልጋታል። አህጉሪቱ እሚቀቅማላት ከዓለም አቀፍ ማህበረሰብ በምታገኘው ድጋፍ ግን ተጎድታለች። ስለዚህ ለዓለም አቀፍ የፋይናንስ ተቋማት ዓለም አቀፉን የፋይናንስ ስርዓት በሂደት እንዲቀይሩ ጥያቄ አቅርበዋል። ያሉም የህብረቱ 36ኛ መደበኛ ጉባኤ እስከ ነገ የካቲት 12 የሚቀጥል ሲሆን ሽብርተኝነትን ጨምሮ በአህጉሪቱ የተለያዩ አካባቢዎች ያሉ የሰላምና ጸጥታ ችግሮች እንዲሁም በአየር ንብረት ለውጥ በሩሲያ ዩክሬን ጦርነትና መሰል ምክንያቶች እየተባባሰ የመጣው የሚያወጣው የአህጉሪቱ የምግብ ቀውስ ጉዳይ የመሪዎች ዋነኛ የውይይት ነጥቦች ሊሆኑ እንደሚችሉ ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በ36ኛው የአፍሪካ ህብረት መሪዎች ጉባኤ በመሳተፍ ላይ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የጸጥታው ምክር ቤት አባል ሀገራት በጓውንታ እንዳላቸው ተናገሩ። ዋና ጸሐፊው አፍሪካ የጸጥታ ምክር ቤት ቋሚ መቀመጫ ማጣቷ ኢፍትሐዊ እንደሆነም ተናግረዋል። መግለጫውን የተከታተለው ገልሞ ዳዊት ተጨማሪ አለው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረስ በመግለጫቸው የአፍሪካ ሰላም፣ ኢኮኖሚና ድርጅቱ ለአህጉሩ እየሰጠ ነው ስላሉ ድጋፍ ጠቅሰዋል። በዚህም ዛሬ በአህጉሩ መሪዎች ስብሰባ ለሁለተኛ ጊዜ በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ታገኝ በሚለው ጥያቄ ላይ ማብራሪያ ሰጥተዋል። ይህ በአባል ሀገራቱ የሚወሰን ነው፣ በዋና ጸሐፊው ስልጣን የሚከወን አይደለም። ነገር ግን እንደ እኔ እምነት አሁን በተባበሩት መንግስታት የጸጥታው ምክር ቤት አለ የሚባል ኢፍትሐዊነት ቢኖር የአፍሪካ በቋሚ አባል ሀገራት ውስጥ አለመካተት ነው። ይህ ለምን ሆነ ስንል፣ ያው ያኔ የጸጥታው ምክር ቤት ሲቋቋም ከቅኝ ግዛት ነጻ የወጡ የአፍሪካ ሀገሮች ውስን ነበሩ። የያኔው የጸጥታው ምክር ቤት ያንን አይቶ ይህን ሊወስን ይችላል። በዚህ ምክንያትም አፍሪካ በቅኝ ግዛት ሳቢያ ሁለቴ ተጎጂ ሆነች ማለት ነው። የአፍሪካ መገኘት ወሳኝ ነው ያሉት ዋና ጸሐፊው አህጉር አፍሪካ በጸጥታው ምክር ቤት ብቻ ሳይሆን በሌሎች ዓለም አቀፍ ድርጅቶች ውስጥም ተሳትፎዋን ማሳደግ አለባት ብለዋል። ብዙ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ራሽያ፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ ቢያንስ አንድ የአፍሪካ ሀገር በጸጥታው ምክር ቤት ቋሚ አባል እንዲሆን ይስማማሉ። በመሆኑም ይህ ጥያቄ ምላሽ ያገኛል የሚል ተስፋ አለ። ዋና ጸሐፊው ጉተሬዝ በዴሞክራቲክ ሪፐብሊክ ኮንጎ ለተቀሰቀሰው ቀውስ የአፍሪካ ህብረት የጸጥታው ምክር ቤት መፍትሄ ተቀባይነት ያለው ነው ካሉ በኋላ በቀጠናው ሰላም እንዲወርድም የተባበሩት መንግስታት የአፍሪካ ህብረት የሚያደርገውን ጥረት ይደግፋል ብለዋል። ሌላው ጉቴረስ ምላሽ የሰጡበት በሳህል አካባቢ ባሉ አገራት በተለይ ባለፈው አመት የህብረቱ ስብሰባ ሲካሄድ ትልቁ አጀንዳ ስለነበረው መፈንቅለ መንግስት ሲሆን ለዚህም የተባበሩት መንግስታት የቀጠናዊ ድርጅቶችን አቅም እያጎለበተ እንደሆነ ገልጸዋል። በሰሜን ኢትዮጵያ የታየው ሰላም እንዲጸና ድርጅቱ ድጋፍ እንደሚሰጥ የተናገሩት ዋና ጸሐፊው በጦርነቱ የወደሙ መሰረት ልማቶችን ወደ ቦታቸው ለመመለስ ለለጋሾች ጥሪ ይቀርበዋልም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የኢትዮጵያ ምርጫ ቦርድ ጥር 29 ቀን 2015 ዓ ም በደቡብ ክልል ስር በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች ያካሄደውን የውሳኔ ሕዝብ የስድስቱን መዋቅሮች ጊዜያዊ ውጤት ዛሬ ጠዋት አስታውቋል። ቦርዱ ያስታወቀውን ውጤት ዮናታን ዘብዴዎስ ተከታትሎታል። ቦርዱ የመጨረሻውን ውጤት የማጣራትና የማረጋገጥ ስራ የካቲት 6 ቀን 2015 ዓ ም ጀምሮ አርባ ምንጭ ከተማ በሚገኘው የውሳኔ ህዝብ ማስተባበሪያ ጽህፈት ቤት እየሰራ መሆኑን ገልጾ የስድስቱን መዋቅሪዎችን ብቻ የተቃለ ለውጤት ዛሬ አስታውቋል ምርጫ ቦርድ የማጣራትና የማረጋገጥ ስራ አጠናቆ ውጤታቸውን አጽድቆ ይፋ ያደረገው የደቡብ ኦሞና የኮንሶ ዞኖች የባስኬቶ የድራሼ የአሌና የቡርጂ ልዩ ወረዳዎችን ነው በዚህ መሠረትም በኮንሶ ዞን 94 በመቶ በደቡብ ኦሞ ዞን 90 በመቶ በድራሼ ልዩ ወረዳ 94 በመቶ በባስኬቶ ልዩ ወረዳ 92 በመቶ በቡርጂ ልዩ ወረዳ 83 በመቶ እንዲሁም በአለ ልዩ ወረዳ ደግሞ 78 በመቶ መራጮች የስድስት 6 ዞኖችና የአምስት ልዩ ወረዳዎችን በአንድ ክልል መደራጀት ደግፋሉ ሲሉ የእርግብ ምልክት መምረጣቸውን ቦርዱ አስታውቋል። ውጤታቸው ያልተጠራላቸውና ያልተረጋገጠላቸው የቀሪዎቹ ጊዜያዊ ውጤት የማጣራት ሥራ እንደተጠናቀቀ ቦርዱ ለሕዝብ ይፋ እንደሚያደርግ አስታውቋል። ቀደም ሲል ቦርዱ የመጨረሻውን ውጤት የካት 8 ቀን 2015 ዓ ም ይፋ እንደሚያደርግ የገለጸ ቢሆንም በግልጽ ባይዘረዝራቸውም ገጠመኝ ባሉት በርከት ያሉ ስል በገለጻቸው ግድፈቶችና የምርጫ ሕግ ጥሰቶች ውጤት ማሳወቅ አለመቻሉን ገልጿል። በቀሪዎቹ ዞኖችና ልዩ ወረዳዎች ተመሳሳይ ውጤት የሚገኝ ከሆነ ቀደም ስል ስያሜ የተሰጠው ደቡብ ኢትዮጵያ የተሰኘ 12ተኛ ክልል ይመሠረታል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ አንድ ዓመት ሊሞላው በተቃረበው የዩክሬን ወረራ በሰው ልጆች ላይ ወንጀል ፈጽማለች ሲል የባይደን አስተዳደር በይፋ ድምዳሜ ላይ መድረሱን የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሐሪስ ዛሬ አስታወቁ። የቀድሞ አቃቢ ሕግ የነበሩት ምክትል ፕሬዚዳንት ሐሪስ በሙኒክ የደህንነት ጉባኤ ላይ ዛሬ ባደረጉት ንግግር ሩሲያ በዩክሬን ውስጥ የምታደርገውን በተመለከተ ማስረጃዎች መርምረናል። የሕግ ደረጃዎችን እናውቃለን። እናም እነዚህ በሰው ልጆች ላይ የሚፈጸሙ ወንጀሎች ለመሆናቸው ምንም ጥርጥር የለውም ብለዋል። ሐሪስ አክለው እነዚህን ወንጀሎች የፈጸሙና በእነዚህ ወንጀሎች ተባባሪ የሆኑት አለቆቻቸው ተጠያቂ ይሆናሉ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተመራው የሕግ ትንታኔ የደረሰበት ድምዳሜ አሁን እየተካሄደ ባለው ጦርነት ላይ ምንም አይነት የሚያስከትለው ተጽዕኖ ባይኖርም ዋሽንግተን የሩሲያ ፕሬዝዳንት ቭላዲሚር ፑቲንን የበለጠ ለማግለልና የመንግስታቸውን አባላት በዓለም አቀፍ ፍርድ ቤቶችና እገዳዎች ተጠያቂ ለማድረግ ይረዳል ብላ ተስፋ ታደርጋለች። የዩክሬንን ጉዳይ የሚከታተለው እና በተባበሩት መንግስታት ድርጅት የሚደገፈው አጣሪ ኮሚሽን ግን እስካሁን ተፈጽሟል ያለው የጦር ወንጀል በሰው ልጆች ላይ የተፈጸመ ወንጀል ለመሆኑ ድምዳሜ ላይ አልደረሰም። ፕሬዚዳንት ጆ ባይደን ሩሲያ ዩክሬንን የወረረችበትን አንደኛ ዓመት ለማስታወስ ማክሰኞ ዕለት በፖላንድ ንግግር ለማድረግ በዝግጅት ላይ ናቸው። ምንም እንኳን የሪፐብሊካኖችና የአሜሪካውያን ድጋፍ እየላላ ቢመጣም፣ ባይደን በሚያደርጉት ንግግር ጦርነቱ እስከሚያበቃበት ጊዜ ዩናይትድ ስቴትስ ዩክሬንን ለመደገፍ ያላትን ቁርጠኝነት በድጋሚ ያረጋግጣሉ ተብሏል። ባይደን በዚህ ጉዟቸው ወደ ዩክሬን የመጓዝም ሆነ ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ጋር የመገናኘት እቅድ እንደሌላቸው ዋይት ሃውስ ቢያስታውቅም አንዳንድ ተንታኞች ግን ምናልባት ሁለቱ መሪዎች በፖላንድ ሊገናኙ እንደሚችሉ ገልጸዋል። ተንታኞች እንደሚሉት ሞስኮ ግጭቱን ወደ ማዳከም ስልት በመቀየር የዩክሬንን ቁርጠኝነትና የምዕራብ ሀገሮችን ትዕግስት ለማሟጠጥ እየሞከረች ነው። ዩክሬን የምዕራብ ሀገራት በሚሰጧት የከፍተኛ ቴክኖሎጂ ውጤት የሆኑ የጦር መሳሪያዎች እየተረዳች ሲሆን ሩሲያ በኢኮኖሚዋ የሰው ኃይሏና የመከላከያ መሳሪያዎችን በማምረት አቅሟ እየተጠቀመች ነው። ሆኖም አንዳንድ ሪፐብሊካን ሕግ አውጪዎች አሜሪካ ለኪቭ ደህንነት፣ ኢኮኖሚና ሰብዓዊ እርዳታ እያወጣችው ያለችው አርባ ቢሊዮን ዶላር ላይ ጥያቄ ማንሳት ጀምረዋል። ከህዝብ የተሰበሰበ አስተያየት እንደሚያሳየውም ከአሜሪካ ህዝብ ግማሽ የሚሆነው ዋሽንግተን ኪየቭ በተቻለ ፍጥነት ለሰላም ሀሳብ እንድትገዛ ግፊት ማድረግ አለባት ብለው ያምናሉ። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። የምሽቱን የዓለም ዜና ደመጥን በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 11 ቀን 2015 ዓ ም ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን አስተናገጃችሁ፣ እንግዲህ ወልዴ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደምናቀርበው ዝግጅታችን እናልፋለን። ባለፉት አራት ዓመታት ኢትዮጵያ ውስጥ እየተከሰቱ በሚታዩ የተለያዩ ግጭቶች ጉዳት ለሚደርስባቸው የህብረተሰብ ክፍሎች ተጠያቂነትና የጉዳት ካሳ የሚያሰፍን የሽግግር ፍትሕ አለመኖሩን ሁለት የሰብአዊ መብት ባለሙያዎች ለአሜሪካ ድምፅ ተናግረዋል። በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብቶች ተሟጋቾች መካከል ዋና ዲሬክተር አቶ ያሬድ ኃይለ ማርያም መንግስት ለሰብአዊ መብት ጥሰቶች ተጠያቂነትን የማስፈንም ሆነ ተበዳዮችን የመካስ ፍላጎት የሌለው መሆኑን ገልጸዋል። ላይ በላዩ እየተፈጠሩ እና እየተባባሱም የመጡት ግጭቶች ይህን ተግባራዊ ለማድረግ የማያስችሉ ሁኔታዎች እየፈጠሩ መሆኑን ባለሙያዎቹ ተናግረዋል። ደረጀ ደስታን ያነጋግራቸው። አቶ ያሬድና አቶ ፍስሀ ለውይይታችን መነሻ እንዲሆን ሶስት አጋጣሚዎችን አነሳለሁኝ። የኢትዮጵያ መንግስትና ህዋት በደቡብ አፍሪካ ፕሪቶሪያ ላይ የደረሱበት ስምምነትን ተከትሎ ጦርነቱ ማብቃቱን የሰላም ስምምነቱ ተግባራዊ ለማድረግ ጥረቶች እየተካሄዱ መሆኑ እየተነገረ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 1 2014 ዓ ምት ባወጣው አመታዊ የሰብአዊ መብቶች ሁኔታ ሪፖርቱ ከሐምሌ ወር 2014 ዓ ምት እስከ ህዳር ወር 2015 ድረስ በኦሮሚያ ክልል በተለያዩ አካባቢዎች በተከሰቱ ግጭቶች የሞቱ፣ የአካል ጉዳት የደረሰባቸውና የተፈናቀሉ ሰዎች በርካታ መሆናቸውን አስታውቋል። ግጭቶቹና ጥቃቶቹ የሚከሰቱባቸው አካባቢዎች ስፋት ከጊዜ ወደ ጊዜ እየጨመረ መምጣቱንና ያስከተሉት የሰብአዊ መብቶች ቀውስ ደረጃ አስከፊነትን አመላክተዋል። ከሪፖርቱም ወዲህ ይህ እስከ ቅርብ ጊዜ ድረስ በኦሮሚያ ክልል ግጭትና ጥቃቱ መባባሱን እያመላከተ ነው። ይህ ነገር የቆመ አይመስልም። እንደገና ሰሞኑን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ጠቅላይ ሚኒስትር አብይ ከሰጡት መግለጫና እሱንም ተከትሎ በተፈጠረ ውዝግብ በሰዎች ላይ የህይወት የአካልና የስነ አእምሮ ጉዳት መድረሱን ቤተ ክርስቲያኒቱም ሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጧቸው መግለጫዎች ያመለክታሉ። ይህን እንደ መግቢያ ያነሳውበት ምክንያት ግጭቶቹና ክስተቶቹ የየራሳቸው መልኮች ቢኖሯቸውም ሁሉም የሰብአዊ መብት ጥሰቶች የተፈጸሙባቸው የሰዎች ህይወት የጠፋባቸው መሆናቸው ያመሳስላቸዋል። እዚህ ላይ የተባለው ተጠያቂነትም ሆነ ተበዳዮችን የመካሱ ጉዳይ በምን ሁኔታ ላይ ይገኛል? ሂደቱንስ እንዴት ነው እየተከታተላችሁ ያላችሁት የሚል ነው። በዚህ ዙሪያ ነው ዛሬ የምናደርገው ውይይት። መጀመሪያ እንግዲህ ቀድሚያውን ለአቶ ፍስሀ ሰጣለሁ። አቶ ፍስሀ፣ ተጠያቂነትን የማስፈንም ሆነ ካሳን ተበዳዮቹ የመስጠቱ ሂደት በምን ሂደት ላይ ይገኛል? እንዴትስ እየተከታተሉት ነው? አሁን ከተነሱት በላይም ደግሞ ለባለፉት አስር አስራ አምስት አመታት እንደዚሁ ተመሳሳይ ብዛት የደረሰባቸው ሰዎች ከተሞች ሲገደሉ ብዙ አይተናል፣ ጉዳት ሲደርስ አይተናል። በጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው። የባለፉት ሁለት ወይ የሶስት አመታት ችግር ብቻ ሳይሆን ከዛ በላይ የቀጠለ ነው። አሁን ተጨማሪ የሆነ የመጣው ብዛቱና ድግግሞሹ እየጨመረ መጥቷል። በዚህ ውስጥ እንግዲህ መደረግ ያለበት ነገር እየተደረገ ነው ወይ? እንግዲህ መንግስት ያነስ የሚላቸው ለምሳሌ ትራንዚሽናል ጀስቲስ ወይም የሽግግር ፍት ሚባ ነገር የተጀመረ ነገር አለ፣ ግን እሱም ሞር ሰሜን ኢትዮጵያ ላይ ባለው ጦርነት ላይ ያተኮረ እንጂ ከዚያ ይት ለተፈጸሙት ነገሮች ለወይ ገና ግልጽ የሆነ ነገር የለም። በሌሎች ክልሎችም ላይ ከዚ ስደት የተፈጸሙ ወንጀሎች እና መንግስቶች እነሱን የሚያካተተ የሽግግር ፍትህ ነው ወይም የሚለው ነገር ግልጽ አይደለም። በአጠቃላይ እንግዲህ ይህ ነገር ለምን ሆነ ባህል አለ፣ ተጠያቂነትን የማጣት ባህል አለው ካልቸር ኦፍ ኢምፒዩኒቲ ያለመጠየቅ ባህል አለ። አንደኛው በተለይ ሰዎች ተራ ወንጀል ሲፈጸሙ ተጠያቂ ይሆናሉ፣ ግን የመንግስት አካላት ወንጀል ሲፈጽሙ ያውም ደግሞ በብዙ ሰዎች በብዙ መቶ እና በሺህ ቁጥር ሰዎች ሞትም ሆነ ሌላ ጋ ሲያደርሱ ተጠያቂ አይሆኑ። ለዚህ በመንግስት የሚፈጸሙ በመንግስት አካላት የሚፈጸሙ ሰብዓዊ ጥሰቶችን ላይ ተጠያቂነት ማስፈን ባህል የለም። ይሄ የቆየ ባህላችን ነው። ከዛ የወጣን አይመስለኝም። ለመስለኝ ፍትህ ስርአቱ ለዚህ ንቁ አይደለም፣ የተዘጋጀ አይደለም። ሌላው ያለው ነገር ደግሞ ፍርድ ቤቶች ቤቶችና ፍትህ ተቋማት ምን ያህል ነፃ ናቸው ነገር እያ ያለ ጥያቄ እንዳልኩት መደበኛ ወንጀሎች ሲፈጸሙ ቢያንስ ቢበዛም ተጠያቂነት ለማስፈር ይሞከራል። በመንግስት አካላት ሲፈጸም ደግሞ ያው የመንግስት አካል ስለሆነና ጉልበት ስላለው ያን ተጠያቂነት ማምጣት አልተቻለም። በዚህ ሁኔታ አሁን የታቀደው ትራንስፈር ጀስቲስ ወይም ደግሞ የሽግግር ፍትህ ምን ያህል ተሟላ ይሆናል የሚለው እንግዲህ ትልቅ ጥያቄ ነው ነው ተቋማዊ የሆኑ ሌሎች ችግሮችም አሉ። ጥሩ። አቶ ያሬድ፣ እርስዎ ልምጣና እርስዎ እንግዲህ በሰብአዊ መብቶችን ጥሰቶችን በመከታተል እና መብቶቹም እንዲጠበቁ በሚሰራው ድርጅት ዙሪያ ነው የሚሰሩት እና ይህንን የእርሶስ ምላሽ እዚህ ላይ ምንድን ነው ትብሳ ካነሳቸው ነጥቦች ጋር ሙሉ በሙሉ እስማማለሁ። በመጀመሪያ ደረጃ የሽግግር ወቅት ፍትህ ለማምጣት አንዱ ትልቁ በመንግስት በኩል የሚጠበቀው ነገር የዚህ የፖለቲካ ፈቃደኝነት ዝግጁነት ነው። ምክንያቱም የሽግግር ጊዜ ፍትህ በውስጥ አንደኛ ተጠያቂነትን ያሰፍናል ተቃጅ የሆነ ሁኔታ መኖር አለበት። ሁለተኛ ደግሞ በየቀኑ ከሚፈጸሙ የመብት ጥሰቶችም የመንግስት አካላት መታቀባቸው አንዱ ለሽግግር ወቅት ፍትህ ለሚደረጉ ሀገራዊ መግባባቶች ሁሉ መነሻ ነው የሚሆነው። አሁን ኢትዮጵያ ውስጥ የሚፈጸሙትን የሰብአዊ መብት ጥሰት አይነቶች በደንብ ያስተዋልን ከሆነ ሁለት መልክ አላቸው። አንዳንዱ መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ሀላፊነቱን በህገ መንግስቱም በዓለም አቀፍ ህጎችም በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች በተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው። ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት። አሁን ከዚህ ከቅድም እንዳነሳው ደረጀ ከኦርቶዶክስ ቤተክርስቲያን ጋር ተያይዞ በተነሳው አለመረጋጋትና ግጭት ሻሸመኔ አካባቢ የፀጥታ የጸጥታ ኃይሎች በወሰዱት የኃይል እርምጃ የበርካታ ሰዎች ህይወት አልፏል። በርካታ ሰዎች አካል ጉዳት ደርሶባቸዋል። ፍጹም ሰላማዊ የነበሩ ሰዎች ለጉዳት ተደርገዋል። አሁን ደግሞ እንደዚሁ ወልቂጤ ላይ የውሃ አቅርቦት ጥያቄ፣ የአስተዳደር ችግር ጥያቄ ያቀረቡ ሰዎች ምንም አይነት የአመፅ ወይ ሌላ የኃይል ነገር ያልተጠቀሙ ሰዎች ላይ የመንግስት ታጣቂ ኃይሎች በወሰዱት እርምጃ እንደዚሁ የሰው ህይወት ጠፍቷል፣ ጉዳቶች ደርሰዋል። እነዚህ የሚያሳዩት የመንግስት አካላት በአንድ ወገን መንግስት በወረቀት ደረጃ የሽግግር ወቅት ፍትህ ኢትዮጵያ ውስጥ እንዲኖር እንደሚፈልግ ያሳያል። በሌላ በኩል ግን የሰብአዊ መብት ጥሰቶቹ አስከፊ በሆነ ሁኔታ ነው እየቀጠሉ ያሉት። የጸጥታ ኃይላቶች ያልተመጣጠነ የሆነ ከፍተኛ የሆነ የሀይል እርምጃ በየቦታው ይወስዳሉ። የዘፈቀደ እስር በጣም ቁጥራቸው አሁን ከዚህ ከቤተ ክርስቲያን ጉዳይ ጋር እንኳን ተያይዞ በጣም ጋዜጠኞችን ጨምሮ በርካታ ሰዎች ታፍሰው ከየቤታቸው ተወስደው አንዳንዶቹ የት እንደታሰሩም በግልጽ አይታወቅም። አንዳንዶቹ በየቦታው በእስር ላይ ይገኛሉ። ስለዚህ ቀጣይ የሆነ የመብት ጥሰት በየቀኑ በሚፈጸምበት ሀገር ውስጥ የቆዩ የመብት ጥሰቶችን አጣርቶ ዶክመንት አድርጎ ተጠያቂዎችን ወደ ፍርድ አምጥቶ የሽግግር ወቅት ፍትህን ለማስፈን ዝግጁ የሆነ የመንግስት መዋቅ ፍቅርና አካል አለ ወይ? ፈቃደኝነት ውስጥ አለ ወይ ነው ወይስ እንደዚሁ ለፖለቲካ ፍጆታ ነው የሚለው ሁላችንም ውስጥ ጥርጣሬ እንድናጭር አድርጓል። እና ሌላው ትልቁ ችግር ፍሳም ጠቆም አድርጎታል። በዚህ በትግራይ የተቀሰቀሰውን ጦርነት ተከትሎ በአፋርም በአማራም ክልል የደረሰው የጉዳት መጠን በምን ያህል ጊዜ ራሱ ተጣርቶ ዶክመንት ተደርጎ አጥፊዎችን በምን ሁኔታ ውስጥ ለፍርድ ይቀርባሉ የሚለው ራሱ በጣም አጠያያቂ ብዙ ስራ የሚፈልግ ነገር ነው። ምሳሌ ኤርትራ ኃይሎች እርምጃ ወስደዋል። እነሱን እንዴት ነው መጠየቅ የሚቻለው? የኤርትራ መንግስት ለዚህ ዝግጁ ነው ወይ? በዚህኛውም ወገን የተፈጸሙ የመብት ጥሰቶችን የማጣራቱም አጥፊዎችን ለፍርድ ለምሳሌ በብዙ ሴቶች ላይ ወሲባዊ ጥቃት ተፈጽሟል። እነዛን ድርጊቱን የፈጸሙ ሰዎች የት ነው የሚገኙት እንዴት ነው የሚጣራው የሚለው ራሱ በጣም የተወሳሰበ ነገር ነው እና በላዩ ላይ ደግሞ አዳዲስ የግጭቶች አዳዲስ አለመረጋጋት አዳዲስ የሰብአዊ መብት ጥሰት መፈጸሙ የሽግግር ወቅት ፍትህ የሚመጣበትን ነገር የበለጠ እንዲርቅ እያደረገው ይመስለኛል። አቶ ያሬድ እንግዲህ አሁን እርስዎ እንደጠቀሱት በእርግጥ የተለያዩ ግጭቶች፣ የተለያዩ ጥሰቶች በየቅድም በዘረዘር ናቸው በትግራይ ትግራይም በኦሮሚያም ክልል እንደገና ደግሞ በአሁንም ሰሞኑን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ የተከሰቱ ችግሮችን አስመልክቶ የተለያዩ ጥሰቶች ተፈጽመዋል። አንዱ ግጭት ሌላኛውን እያስረሳ ቀደም ሲል የካሳም ሆነ የተጠያቂነቱ ጉዳይ እየተረሳ የሄደ ነው የሚመስለው። ወደ አቶ ፍስሀ ልመለስና አቶ ፍስሀ አለም አቀፉ ውስጥ ማህበረሰብ እንደዚህ ያሉ ነገሮች ወይም የሌሎች አገሮች ልምድ ምንድን ነው የሚያሳየው? እንዲያሉ ያሉ ነገሮች ሲኖሩ እንዴት ነው የሚፈታው? መደረግ ያለበትስ ምንድን ነው? በዚያ መንገድ ብለው ያስባሉ? እንግዲህ እንደዚህ አይነት የከፋና በጣም የተደጋገመ ብዙ የህብረተሰብ ክፍል ያፈናቀለና በጉዳት ያደረሰ በሚኖርበት ጊዜ ፖለቲካ ለመረጋጋት መረጋጋት እርስ በርስ ጦርነት ባለባቸው ሁኔታዎች ናቸው። ኢትዮጵያ ላይ የፖለቲካ አለመረጋጋት እና የእርስ በርስ ጦርነት ለባለፉት አስር አመት ቆየ ነው። እንደዚህ አይነት በሚሆንበት ጊዜ እና የአገሪቱ አቅም እና ፍላጎት ከሌለ የደረሱት ጉዳቶች ደግሞ ዓለም አቀፍ መንገድ የሚባሉት ውስጥ የሚከተቱ ከሆነ የዓለም አቀፍ ህብረተሰብ እነዚህ ነገሮች አጥፊዎቹ ላይ ተጠያቂነት እንዲኖር ጉዳተኞቹም የተወሰነ ደረጃ እንዲያገኙ መግባት ይችላል። ይሄ እንግዲህ ዩጎዝላቪያ ፍርድ ቤት ማስታወስ ይቻላል። ከዛ በኋላ የሴራ ሊሆን ፍርድ ቤት ማስታወስ ይቻላል። በቅርቡ ሴኔጋል ላይ የነበረው የሚሴል ሀብሬ የቀድሞ የቻድ ፕሬዚደንት ፍትህ ሂደት ላይ ይቻላል። ሌሎችም ካምቦዲያ፣ ሚስቲ እነዚህ መፍገስ ይቻላል። በተለያየ መልኩ የአለም አቀፍ ፍትህ እንግዲህ በሀገር ውስጥ ያለውን ክፍተት ተመልክቶ እና የአቅምና የፖለቲካ ፍላጎት ማጣት ትክክለኛ ፍትህ ለመስጠት የሚያስችል የሀገር ውስጥ ሁኔታ ያለን ብሎ ሲያስብ ዓለም አቀፍ ተቋማት ላይ ሊገቡ ይችላል። ይሄ እንግዲህ በሌሎች ሀገሮች ላይ የታየ ነገር ነው። የኢትዮጵያ ሁኔታ ያለን ያሟላል ወይ በትክክል ያሟላል? ግን ያልኩ ነገር ነው። የፖለቲካ ፍላጎት እንደሌለ በተለያዩ መልኮች ማስታወስ ይቻላል። በአገር ውስጥ ምንም ተቀባይነት ያለው ነጻ የሆነ ምርመራ እንዲካሄድ መንግስት አይፈቅድም። ከውጭ የሚመጡትም ደግሞ እንዳይሰሩ መሰናክል ይፈጥራና ፖለቲካ ኮሚትመንት ወይም ደግሞ ፍላጎት ከሌለ ነው የምታየው ዓለም አቀፍ ህብረተሰብ ኢንክሉዲንግ የአፍሪካ ህብረትም ሆነ የተባበሩት መንግስታት የአለም አቀፍ ፍትህ ወይም ኢንተርናሽናል ጀስቲስ ሜካኒዝሞችን ማቋቋም ይችላል። ጉዳዩ ከደረሰው ለምሳሌ ስድስት መቶ ሺህ ሰው ሞቷል እኮ በሁለት አመት ጦርና ዩክሬን ላይ ጆሃል ግን ስድስት መቶ ሺህ ሰው እስካሁን አልሞተም። የደረሰው የእጾታ ጥቃት ለማመን የሚያስቸግር ነው። ይህ እንግዲህ በትንሹ በተደረጉ ምርመራዎች የተገኘ መረጃ በሌለበት ሁኔታ የተሰራ መልክል ነው እና የአለም አቀፍ ህብረተሰብ በዚህ ላይ ማተኮር ያለበት ነው ይመስለኝ ጉዳይ ላይ ነገሮችን የሀገር ውስጥ መንግስት ብቻ ሳይሆን የዓለም አቀፉ ማህበረሰብም ነገሮችን እኩል አያይም በሚል በተለይ የሰብአዊ መብት የሚሟገቱ አለም አቀፍ ተቋማት በአገር ውስጥ በተለያዩ አገሮች ውስጥ ያሉትን የሰብአዊ መብት ጥሰቶች እኩል አያዩም የሚል በተለይ ከዩክሬኑም ጋር በተያያዘ የተነሳ ነገር አለ። እንዲሁም ኢትዮጵያ ውስጥ አሁን በተለይ ከጦርነቱ በኋላ በተለይ ከሰሜኑ ጦርነት በኋላ ግጭቶች አልቆሙም፣ የሰብአዊ ጥሰቶች አልቆሙም። በተለይ በኦሮሚያ አካባቢ ላይ በተለያዩ መንገድ ሰላማዊ ሰዎች እንደሚገደሉ በየጊዜው የሚወጡ ዘገባዎች ያመለክታሉ። በዚህ ላይ ያሉት አስተያየት ምንድን ነው? አጠር አድርገው ይህን ቢመልሱልኝ፣ ከዛ ወደ አቶ ያሬድ እሄዳለሁ። አቶ ፍስሐ እንግዲህ ያው ዓለም አቀፍ ፖለቲክስ ሳለ በዚህ ውስጥ ደግሞ ደብር ስታንዳርዶች አሉ። ለምሳሌ የዩክሬን ጦርነት በረጀምሮ በዓለም አቀፍ ትን በማረጋገጥ በኩል ያየናቸው ምላሾች የዩክሬን ጦርነትና እዛ ውስጥ የተፈጸሙ ወንጀሎችን በተመለከተ ወደ አይሲሲ ሪፈራል አድርገዋል። አንደኛው አይሲሲ ጁሪስዲክሽን አስር የሚያደርግበት ሜምበር ስቴት ሪፈር ካረጉ ነው። እና ኢትዮጵያ ግን ሁለት ዓመት በጦር በደረሰ ጦርነት ላይ የሆኑ የከፋ ችግር ሲደርስ አንድ የአፍሪካ ሀገር ጉዳዩ የአይሲሲ አባል የሆነ የአፍሪካ ሀገሮች አሉ። ጉዳዩን ወደ አይሲሲ ሪፈር ለማድረግ ወይም ደግሞ ወደ አፍሪካ ህብረት ሪፈር ለማድረግ አልሞከሩም፣ አልደፈርም። ይህ እንግዲህ አለም አቀፉም ላይ የአፍሪካ ሀገሮችን ራሱ ችግር ያለ ያለባቸው የአፍሪካ ላይ ይህን ያል ሰው ሲሞት አንድ ድምፅ ያሰሙ እጅግ እንትን የፈጸሙ የአፍሪካ ህብረት ሰሚት ላይ አጀንዳ ሆኖ እንዲያዝ ያደረጉ ሀገራት። ስለዚህ ደብል ስታንዳርድ አለ። በሌሎች የሀገራት ሲትዌሽን ለምሳሌ የእስራኤል ፓለስታይን ላይ ማየት ይቻላል። የኢራቅ አፍጋኒስታን ላይ ማየት ይቻላል። ግን ያም ሆነ ይሄ፣ ምንም ምን ተቀባይነት የሌለው ነገር ነው። ምናልባት ኢን ደብል ስታንዳርድ የሚለውን ነገር በግልጽ ያወጣ ነገር ቢኖር የኢትዮጵያ ሁኔታ፣ በኢትዮጵያ ጉዳይም ላይ ቢሆን ለሰሜኑ የሀገሪቱ ክፍል የተሰጠውና ለኦሮሚያ አካባቢ ወይም በሌሎቹ በደቡብም አካባቢ ላሉት በጋምቤላም አካባቢ ላሉት ችግሮች እኩል ትኩረት ያለመስጠት ነገር ይታያል በዓለም አቀፍ ተቋማት እርስዎ በሚሰሩበት ድርጅትም ጭምር ማለት ነው። እና ይሄን ነገርስ ምንድን ነው እዚህ ላይ ያለው አስተያየት? ምናልባት እንኳን ስለ ዓለም አቀፍ ህብረተሰብ ብዙ ማለት አልችልም፣ ግን በእኛ ትጉ ውስጥ እንግዲህ እስተኛ ድርጅቱ የሚኖር ተመሳሳይ ድርጅቶች እንደዚህ ያልሆነው ነው። ምክንያቱ ምንድን ነው? በተለይ ኦሮሚያ ላይ የኦሮሚያ ግን አንዳንድ የአማራ ክልሎች ላይ ችግሮች ነበሩና ለምንድነው ትኩረት ያልተሰጠው ነው። ተገቢ ጥያቄ ነው። አጥጋቢ ምላሽ ለመስጠት በጣም ትልቁ ችግር ምንድን ነው፣ በወቅቱ ከፍተኛ ጦርነት በሰሜን እየተካሄደ በነበረበት ጊዜ ነው። በተመሳሳይ ሰዓት እንደዚሁ በኦሮሚያ የነበሩ ድርጅቶች የነበሩ በተቻለ መጠን ለምሳሌ የቶሌ ላይ የነበረው ማሳሻ ከበር ለማድረግ ሞክረናል ወይም ሪፖርት ለማድረግ ሞክረናል። ለምሳሌ ጦርነቱ ከመነሳቱ በፊት ጉጂ አካባቢ ስለተፈት ስለነበረው ግድያ በተለይ ኦይል ወይም ሸኔ ምሽዋግ ያለው የተባለ በጣም ብዙ ሰዎች እንዴት እንደተገደሉ ዝርዝር ይታወቀናል። ግን ያው ጦርነት ከተነሳ በኋላ ባለን አነስተኛ የሰውና ሌሎች ሪሶርስ ምክንያት ወደ ሌሎቹ ሼር የምናረገው ብዙ ከማን ነበረ ያ ማለት እየተሰራ አይደለም፣ ወይም ደግሞ የተሰራ ማለት አይደለም። ሁኔታዎች በተመለከትን ጊዜ ያሉትን በአማራም ክልል እንዲሁም ሳኔ አጣዬ ምናምን እንደዚህ ሰሜን ሸዋ ላይ የነበሩ ችግሮች እንደሱ ዶክመንት መደረግ አለባቸው። በምዕራብ ኦሮሚያ በመለጋ አራት ሚሊ ዞኖች ከፍተኛ ችግሮች አሉ። የተወሰኑትን ለመከበር ለማድረግ ሞከረናል፣ ግን በዙ መሰራት አለበት። ያው ጊዜና አቅምን ያገናዘበ መልኩ የሚሰራ ነገር ነው። እስካሁን አልሰራን ማለት እየሰራን አደለም ወይም ደግሞ አይሰራም ማለት አደለም አቶ ያሬድ ወደ እርስዎ ልምጣና ምንድን ነው የእናንተ ድርጅት በዚህ ወቅት እያደረገ ያለው እንደሚታዩት ከስር ከስር አዳዲስ ግጭቶች በየጊዜው እየሄዱ ነው እንዴት ነው የምትከታተሉት እነሱን ከዚህ ቀደም የተጣሱትን ጥሰቶች በሚመለከት ተጠያቂነትና የካሳ ጉዳዮችን መፈጸማቸውን ተግባራዊ መደረጋቸውንስ በምን አይነት መንገድ ነው እየተከታተላችሁ የመሟገት ስራ የምትሰሩት በምን መልኩ ነው ምናልባት ከዚያ በፊት ቀደም ሲል አቶ ፍስሀ በቀረቡት ጥያቄዎች ላይ ሀሽንትን ላደርግ። በተለይ ይሄ የዓለም አቀፍ ማህበረሰቡ ያሳየው ባህሪ ቅድም አቶ ፍስሀ እንዳለው ይሄ የተለያየ ሚዛን መውሰድ ይሄ ደብል ስታንዳርድ በአንዳንዱ አካባቢ ላይ ወይም በአንዳንዱ ሁኔታ ላይ ድምጻቸውን ከፍ አድርገው የሚያሰሙትን ያህል ለምሳሌ አሁን ኦሮሚያ ውስጥ ያለውን ችግር ደግሞ በዛው ልክ የመዘንጋት ምንም አለ ማለት ይሄ በአውሮ በአውሮፓ አባል ሀገሮቻችም በአፍሪካ ቅድም አቶ ፍሳ እንዳለው በአፍሪካ ሀገራቶችም ላይ ብቻ የሚታይ ሳይሆን በሰብአዊ መብት ድርጅቶች እኔ አሁን ቅድም አቶ ፍሳ የሰጠውን ምክንያት እንደው ለአምነስቲም ለምንም አያይዞ የሰጠውም ብዙ ምንም አልጋራውም። በተለይ በአሁኑ ሰዓት አምነስቲን ጨምሮ እነዚህን ድርጅቶች ከሚወቅሱት ሰዎችን አንዱ ነኝ። አምነስቲም፣ ማን ራይትስ ዎችም እነዚህ የዓለም አቀፍ የሰብአዊ መብት ድርጅቶች ከዚህ በፊት በሌሎቹ ጉዳዮች ላይ ያሰሟቸው የነበሩትን ድምጾች፣ ጩኸቶች አሁን በኦሮሚያ ክልል ውስጥ ለሚፈጸመው፣ በሌሎቹ የሀገሪቷ ክልሎች ለሚፈጸሙ ችግሮች በቂ ትኩረት እየሰጡ አይደለም። ብዙ ሰው ደግሞ እነዚህ ድርጅቶች ልክ አጀንዳ እየመረጡ ነው ወይም የሚጨሁት የተደበቀ ሌላ ዓላማ አላቸው ወይዬ ወደሚል ትርጓሜ ሁሉ እስኪወስድ ድረስ ዝምታቸው አሁን ኦሮሚያ ክልል ውስጥ በተከታታይ ብዙ ችግሮች የተፈጸሙ ነው ግን ከአምነስቲም ከሰብአዊ ከሁማን ራይትስዎችም ከሌሎችም ድርጅቶች ምንም ነገር ሲሉ አይሰማምና ይሄ ጥያቄ ተላከላቸው ነበር እነዚህን ድርጅቶች። አሁን ግን እኔም ራሴ ጥያቄውን ከሚያነሱ ሰዎች እንዱነኛ ሁን አቶ ፍሳይ የሰጠው ምክንያት ለእኔ ብዙ የሚያጠግብ አይደለም። የዚህ ሀገር ውስጥ ያሉ የሰብአዊ መብት ድርጅቶች ራሳቸውን በጫና ውስጥ ነው ያሉት። አብዛኛው የሀገሪቷ ክልል የጸጥታ ችግር ስላለበት፣ ሁለተኛ የአቅም ውስንነትም ስላላቸው ብዙ ያን ያህል ሰፊ ስራ እየሰሩ ነው ብዬ አላስብም። አሁን የእኛን ድርጅት ትኩረታችን ሙሉ በሙሉ በዚህ ጉዳይ ላይ የሚሰሩ የተፈጥሮ የሰብአዊ መብት ድርጅቶች ተሟጋቾችን ድርጅቶችን መደገፍ ነው። ግን እንደምትሰሙት መደዳውን ጋዜጠኞች፣ ሀሳባቸውን የገለጹ የማህበረሰብን ችግር ያሳወቁ ጋዜጠኞች፣ የመብት ተሟጋቾች ሲዋከቡ ሲታሰሩ ታያላችሁ። በቅርብ እንኳን የሰመጎ ሰራተኞች እንደዚሁ የህዝብን ችግር ሊመረምሩ ሄደው ታስረው ብዙ መጉላላት ደርሶባቸውን የተለቀቁት ለጥቀናቶ ያህል ታስረው እንግዲህ ወደዛኛው ለደህ ተጠያቂነቱና ካሳው ላይ እንመለስና እሱን በሚመለከት ምንድን ነው እያደረጋችሁ ያላችሁት? ምንስ እየተደረገ ነው? እናንተ ማድረግ የማትችሏቸውም ነገሮች ካሉ ሌሎች ምን እያደረጉ መሆኑን ነው እያስተዋላችሁ ያላችሁት? ምንድን ነው እየተደረገ ያለው? የሀገር ውስጥ ያሉ የሰባዊ መብት ድርጅቶች እንግዲህ አብዛኛውንም እንዲሁ ወክዬ እንኳን እዚህ ስላለው ብናገር ያላቸው አቅም የተፈጸሙ የመብት ጥሰቶችን መሰነድ ለመንግስትና ለሚመለከታቸው የዓለም ጠፍ አካላት ለተባበሩት መንግስታት የሰብአዊ መብት ካውንስሉ ሪፖርት ማድረግ እና ተጨማሪ ምርመራ እንዲ እረግባቸው፣ መጠየቅ ነው። ትልቁ እየተሰራ ያለው ይሄ የካሳ ነገር የሚመጣው ብዙ ጊዜ ከፍርድ በኋላም ጭምር ነው እና አሁን ካሳ የሚከፍል አካል የለም እና የሰብአዊ መብት ድርጅቶች ግን ትልቁ ስራ ይሄ ነገር እንዲፈጸም ወቱቱን ስራ ያው እየሰራን ነው። ይህን ነው ልል ይችላል። እሺ አቶ ፍስሐ እና አቶ ያሬድ በጣም አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ሳስተናገዳችሁ የማመሸው እንግዲህ ወሌ ነኝ ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ሥራዎቹ የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎች ረብ ያላቸው ሐሳቦችንም እያጋራ ይገኛል። ከሥራው ጋር የተያያዙ ጉዳዮችን ለማንሳት ሀብታሙ ስዩም በስልክ መስመር አግኝቶታል። ኃይሉ ክፍል ይባላል። ነው የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በአስራ ዘጠኝ ዘጠና ስምንት በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በአስራ ዘጠኝ ዘጠና ዘጠኝ ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው ማስተምረው። ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግ የዓለም የአለም ክፍሎች ኢንተርናሽናል ሲምፖዚየም ወርክሾፖች ላይ እሳተፋለሁ። ሁለት ሺ አስራ አንድ ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛ ሰዓሊ ታምራት ስልጣን እና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ አስራ አምስት የአለም ሀገራት የመጡ ሰዓሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ የስዕል ሲምፖዚየምን አዘጋጅተናል። ጎን ለጎንም ከባለፉት ስድስት እና አምስት ዓመት ወዲህ የበፈንድቃ ባህል ማዕከል የስዕል ጋለሪ ሰአሌዎችን አውደሪ እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛለን። እንግዲህ አንተ ወጣት ከሚባሉ ሰአሌዎች መካከል አንዱ ነህ፣ ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለው? ይሁን እንግዲህ ሰው ማንን ይመስላል ቢባል ኑሮውን፣ ወይ ንባቡን፣ ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል እና ይሄ የንባብ ልምዴና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሽካገር የንባብ ፍላጎት ይሄን ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ መቶ ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው መቶ ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ፣ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴ እና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ። እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው? አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹም ቅርጹን ከሰራው በኋላ ሀሳብ ላለብ ሰው እችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔም ያስደስተኛል። ለተደራሽም ደግሞ ሀሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች በአጋጣሚውን የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ፣ ወረቀት በመላጥ ከሆነ እነሱን ልጣለሁ፣ በመለጠፍ ከሆነ እለጥፋለሁ እንዲህ እንዲህ እያደረግኩ ላለፉት አስራ አምስት አስራ ስድስት ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ በተለይ ግን አሁን በዚህ ሶስት እና አራት ዓመት በደንብ በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ሳቤን በማስደገፍ እነሱ አንድም እንደ ጌታዊ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሐሳብ እስከሚቶ ቢገልጡ ይሻላል ውሃ ቀለም ይገልጠው ይሻላል ብዬ ካሰብኩ ራሴ ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው። ኃይሉ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው? ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም የስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራእይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብ ነው ያለው ሀሳብ የሰው ልጅ ከተሰጠው ሰብአዊ ክብርና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው፣ ይሄስ ጉዳይ በምን ምክንያት መጣ፣ እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉትን ነገሮች እሚመረምር እንዲፈትሽ፣ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብና ማዕቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ሕሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህም ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆንም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ። እንግዲህ ስራዎችህ የተለያዩ እውቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለላ አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር እሱ አጋጣሚ ምንድን ነው? የቅርብ የእሳቸው የቅርብ አማካሪ፣ የኔም ስራዎች የሚገዛኝ ስራዎች የሚያደንቅ አማካሪያቸው አለ እና አንድ ኤግዚቢሽን ላይ ተገናኘን እና ሀሳቡን ይነግረኛል። የእሳቸውን ምስል እንድሰራለት እና እሳቸው አያውቁም ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን ሁለት ወር ሰጠኝ እና በሁለት ወር ጊዜ ውስጥ ሰራሁት። የእሳቸውን ፖርትሬት የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ፣ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን ላይ በተለያዩ ማህተሞች ነው ስዕልን የምሰራው በቡሮች ሳይሆን ማለት ነው። እነዛ ማህተሞች ደግሞ አንድም ማህተሞች በራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜሪ ዜሊስሽን ቢሃይንዝስታም መልካምም፣ ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ የንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ። እነዚህ እነዚህ የሴቶችን ማህተም ሰበሰብኩና በእነዚያ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ የእኔ ሀሳብ ምንድን ነው፣ የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል እና ይሄ ገመድ ወደ የት ይሄዳል፣ ምን ያደርጉታል? አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ። እዛ ጋር ጨረስን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው። እና ከሰጣቸው፣ እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዝዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ፣ እና ቀጠሮ ይያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት፣ አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው፣ ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸው ና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸው እና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩ እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም፣ ማስበው እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን የማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫ ና ማበረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል የተለያዩ ዓለም አቀፍ ቤናሎችን የበስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም። ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ? በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት አስራ ስድስት አመት አሁንም እያስተማርኩ ነው ያለሁት እንዳልከው በእኔም እድሜ ላይ ያሉ ከኔም እድሜ ተቀባይ እንግዲህ ያነሱ ልጆችን የማስተማር ከነሱም የመማር ድል አድጋል ይሆና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣውረዶች የት እንደ ደረጃ እየቆጠር ናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ሥነ ምግባርና መሰጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድ እና እሱን ማክበር መቻል ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ አሉ ምሳሌ የሆኑን ታላላቅ ሰዓሊዎች አሉ የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ ኃይሉ ክፍሌ። የስነጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ሲኔም ሰላም በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁ የቅዳሜ ምሽት ስርጭት ነው። አድማጮች፣ አሁን በሙዚቃ ቆይታ እናደርጋለን። ሱሰኛሽ እያለ የሚያዘምልን ተሾመ ምትኩ ነው። से रमना सीरत ब्रह सी कभा हो चलवासी चरका समय से लव श्रे रमना सीरत ब्रह्मां का चलवा चरका टंक खे वो Dançar sem ha ተሾመ ምትኩን ነበር ያደመጥነው። እየተከታተላችሁ ያላችሁት በ19ና በ25 ሜትር ባለ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው የምሽቱ አስተናጋጅ እንግዲ ወልዴ ነኝ። የኪነ ሕንፃ ባለሙያው አለበን ደስታ ከ20 ዓመት በላይ በተለያዩ ሥራዎች ላይ ሲሳተፍ ቆይቷል። በቅርቡም አዲስ አበባ ውስጥ ዚግዛግ የተሰኘ መሐንዲሶች፣ የኪነ ሕንፃ ጥበብ ባለሙያዎች እንዲሁም የእደ ጥበብ ባለሙያዎች ሥራቸውን የሚያሳዩበት ስለ ሥራዎቻቸው ከወጣትና አንጋፋ ባለሙያዎች ጋር የሚወያዩበት ተቋም ከፍቷል። አዲስ አበባ ላይ የሚታዩ ህንፃዎች ለከተማዪቱ ዕድገት ይበል የሚያሰኙ ቢሆኑም የግንባታው ዘላቂነት እንዲሁም ሂሳብ ቆጣቢና ማኅበራዊ እሴትን የሚያንጸባርቁ ንድፎችን መከተል ያሻል ይላል። ኤደን ገረመው ከአለበል ጋር ያደረገችው ቆይታ ቀጥሎ ይቀርባል። በጣም ነው ማመሰግነው፣ ስላገኘው ደስ ብሎኛል። እስቲ ማንነትህን አስተዋውቅልኝ አለበል። በጣም አመሰግናለሁ ኤደን። አለበል ደስ ታባላለው። በሙያዬ አርኪቴክት ነኝ። ላለፉት ሀያ አራት ዓመታት በዚህ ሙያ ላይ ሰርቻለሁ። ለእደ ጥበብ ለስነ ጥበብ የተለየ ፍቅርና የተለያዩ ሙከራዎችን አደርጋለሁ ይሄን ይመስላል። እሺ፣ በጣም ነው የማመሰግነው አለበል። እንግዲህ አሁን ልክ እንደምናየው ከጀርባህ ያለው በጣም ዓይንን የሚማርክ ቦታ ላይ ሆነህ ነው ያለኸው ዛሬ። አንድ የሚያገናኘን እሱ ነው እና ዚግዛግ የተሰኘ እንግዲህ የምህንድስና ንድፍ አውጪዎች ወይም ደግሞ አርክቴክቶችን የሚያገናኝ የሚያማከር ተቋም አለህ እና እስቲ ስለሱ አመሰራረት፣ አሁን ስላለህበት ቦታ ጥቂት ነገሮች በለኝ። ዚግዛግ የስነ ጥበብ የእደ ጥበብ የአርት ክራፍት እና አርክቴክቸር አንድ ላይ ሆኖ የሚከወንበት ቦታ ነው። እሱን ስንከውን ነው የእኛ ቲም ያለፉት ጊዜያት እሱን በመከወን ነው ጊዜያችንና ይሄ ማዕከል እንደምታቂው የእኛ ሀገር ክራፍት ጥለት በይው፣ ስፌት በይው፣ ንቅሳት በይው ኒ ፊደላችን ሳይቀር ብዙ አያቶቻችን ሪሰርች ያደረጉት ነው። ግን ያንን ወደ ኮንቴምፖራሪ ወይም ወደ ማርኬት አልወሰን ነውም ወይም የየቀን ህይወታችን ላይ ፈርኒቸር ላይ በው፣ ኢንቴሪየር ላይ በው፣ አለባበሳችን ላይ በው አልተጠቀም ነውም እና እዚህ ዚግዛግ ማዕከል ውስጥ የምናደርገው ያንን ያንን የጥበብ የደ ጥበብ ሪሰርች ወደ ሌላ ወደ ላቀ ደረጃ ለማድረስ እና ብዙ ሰው እንዲነቃቃበት እንዲያየው ኢንስፓየር እንዲሆን ለማድረግ ነው ዚግዛግ ስፔስን ያቋቋም ነው። ከተመሰረተ ምን ያህል ጊዜ ሆነው? እንደው ፌስቡካችሁን ምሳ ያየሁት ነገር አለ። በጣም ብዙ ወጣት የአርክቴክት የሚሆን ወይ ኪነጥበብ ወጣት ላይ ያሉ ወጣቶች ሲመጡ እና ሲሳተፉ አይቻለሁ እና ከእነሱ ውስጥ ጋር ያላችሁ ወይም ደግሞ እነሱን እንዴት ነው እንዲሳተፉ የምታደርጋቸው እስቲ የተመሰረተበትን ጊዜ እና እሱን አያይዘ ነገረኝ። ዛግ ስፔስን ለፐብሊኩ ኦፕን እንዲሆን ያደረግ ነው ኦልሞስት ሁለት ወር ገደማ ቢሆነው ነው። ግን ይሄ የብዙ ዓመታት ድካም ነው። እዚህ ውስጥ ያሉ የአርት ኮሌክሽኖች የክራፍት ኮሌክሽኖች በጣም ከአምስት ስድስት ዓመት እስከ አስር ዓመት የፈጁብን ነገሮች ናቸው እኛ እጅ ሆኑ እንጂ እኛ ሞክራቸው እንጂ፣ ግን ፐብሊኩ እንዲያያቸው፣ ተማሪዎች እንዲማሩበት፣ አርቲስቶች ኢንስፓየር እንዲሆኑበት፣ አርኪቴክቶች ኢንስፓየር እንዲሆኑበት ብለን ነው ይህን ያቋቋም ነው። በተለይ ወጣቶቹ በእንደዚህ አይነት አትሞስፌር ውስጥ ካላቸው የነገዋ ጥሩ ኢትዮጵያዊ ጥሩ አርት ላይ ጥሩ ክራፍት ላይ የሚከውኑ ዜጎች ይሆናሉ ብለን ስለምናምን ለአንድ ማህበረሰብ ደግሞ ጥበብ፣ ኪነ ጥበብ፣ ኪነ ህንፃ፣ እነዚህ አይነት ጥበቦች እደ ጥበብ የምትዩ ለአንድ ማህበረሰብ ወሳኝ ናቸው። እሱ ላይ ብዙ የሰሩ ሀገራት ናቸው አሁን በልጽገው የምናያቸውና፣ ያንን ግምት ውስጥ በማስገባት ነው የምንሰራው። እንደጠቀስከው ከሆነ በሁሉም አይነት የኪነ ጥበብ ዘርፍ ላይ እደ ጥበብ ዘርፍ ላይ ያሉ ወጣቶችን ወይም ደግሞ ግለሰቦች ናቸው በዚህ ግዛግ ማዕከል እንዲመጡ የምታደርጉት ወይም እንዲሳተፉ የምታመቻችሁት እና ከዛ አንጻር አሁን ላይ ያለውን የስነ ጥበብ ለውጥ ወይም ደግሞ የኪነ ጥበብ ሂደት እንዴት ይታየዋለም? እንዳልኩት የእኛ አሁን ለምሳሌ ጥለትን ብትወስድ አያቶቻችን በጣም ኤክስፐሪመንት ሲያረጉበት የነበረ ነው። ፓተርን በዩ ሼፖቹ በያቸው የከለር አገባበየውና ያ ማለት በቃ ኒ ኮንቴምፖራሪ አርት ላይ ሌላ ዓለም ላይ የምታያቸው ነገሮች የዛ ከዛ የተወለዱ ናቸው ብል ድፍረት አይሆንብኝም እና ያንን ግን እንዴት ወደ ኮንቴምፖራሪ ደቨሎፕ እናድርገው እዚህ ማዕከል ውስጥ እንዲከወን የምንፈልገው ያ እዛ ያለ ወደ ጥበብ ያለንን ነገር እንድንወደው የሚያደረግ ማዕከል ነው ብዬ ነው የማስበው። ማለት ቴድ ላይ ባደረከው ንግግርህ ስለ ዘላቂነት ስስተንብልቲ ስታወራ ነበረ። በተለይ ደግሞ ኢትዮጵያ ውስጥ ያሉ ከግንባታ ጋር አያይዘህ እንደው ሰላሳ ከመቶ የሆነ ብክነት እንዲሁም ደግሞ ያልክ ነበር። ቅድም ደግሞ ስትናገር ኮንተምፐራሪ ያልሆኑም ስራዎቻችን አሁነኛ የሆነ ይዘት የላቸውም ብለኛል እና እስቲ እነዚህን ነገሮች አያይዘህ ያለው ክፍተት ምንድን ነው ትላለህ? እንዳነሳሽ ሰስቴናቢሊቲ በጣም ወሳኝ ነገር ነው። ይሄ ማለት ደግሞ የሀገሬ ገበሬ ሰስቴናብል የሆነ ህይወት ነው ሲኖር የኖረው። ቤታቸውን ዲኮሬት የሚያደረጉ በቀለም ከሸክላ በጥብጠው ነው። እኛ ደግሞ ቴክኖሎጂም ሰጠን፣ ብዙ ጊዜውን ፈቀደልን። ያንንም ተጠቅመን ግን ሰስቴነብል ማድረግ አለብን። እንደኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለበት። ስለ አሁነኛነት ወይም ደግሞ ኮንተምፖራሪ ስለሚባለው ጽንሰ ሀሳብም እናንሳ። ምክንያቱም አሁነኛ ሲባል ብዙ ጊዜ የምዕራባውያንን ነገር ይዞ መሻገር ነው የሚታየው እና አንተ ደግሞ ከዛ የተለየ ሀሳብ ይዘህን የመጣው ማህበረሰቡን ማወቅ፣ ማህበረሰቡ ያለውን ነገር ከአሁነኛ ሂደት ጋር ማቀላቀል እና እስቲ እሱ ላይ መታሰብ ወይም ከግንዛቤ መግባት አለበት የምትለው ነገር ምንድን ነው? ከኋላችን ያለውን ነገር ማጥናት ነው። አሁን ለምሳሌ ለምሳሌ ላሊበላ ቤተክርስቲያንን ቸርችን ሲምፕሊ ቤተ ግዮርጊስን ብንወስድ ያ የህንፃው ቅርጽ አሁን ሚኒማል ተብሎ የሚጠቀስ በጣም ሚኒማል የኮንቴምፖራሪ ሀሳብ ግን ጥንት በዛ ዘመን የተደረገ ነገር ነው። ቅድምም እንዳልነው ኢንቫይሮመንቱን ሌላ ማቴሪያል አላመጣም። ላሊበላ ኤክስፐር አርክቴክቸርን ወይም ስነ ጥበብን ኤክስፐርመንት ሲያደርግ አቨለብል በሆነው ማቴሪያል ያንን ኮንቴምፖራሪ ኮንቴምፖራሪ እንደው ዘመነኛ ማለት ብቻ አይደለም። አዛት ታይም የተሰሩ ለእኔ ብዙ በቃ ብዙ አለማባከን ብዙ ነገሮችን ያላባከነ ቅርጽን ሊሆን ይችላል፣ መስመርን ሊሆን ይችላል፣ ሀሳብን ሊሆን ይችላል ያላባከነ የዲዛይን ሀሳብ የስነ ጥበብ ሀሳብ ይዘው ነው አንዱ ከአንዱ ጋር እየተሰባጠረ የሚመጣው አንዱ ከአንዱ ጋር እየተዋሃደ የሚመጣው የከለር በይው፣ የቅርጽ በይው፣ የማቴሪያል አጠቃቀም በይው ኮንቴምፖራሪ ነው ብዬ ነው ማስበው። ጥቂት ወደ ዚግዛግ እንመለስ። አሁን ላይ እንግዲህ ምን ምን እቅዶችን የያዛችሁት በምን አይነት መልኩ ነው ለሌሎች በለጠ ሰፊውን የጥበብ ባለሙያም ለማካተት ያሰባችሁት፣ እንዲሁም እቅዳችሁስ ምንድን ነው? ዚግዛግ ስፔስ ውስጥ የእኛ ስቱዲዮም ካጠገቡ አለ። ጋለሪ ይኖረናል። ጋለሪ ጋለሪ ውስጥ እዚህ የምንሰራቸው ፕሮዳክቶች ያ ይሄ ስፔስ ሰስቴናብል እንዲሆን ለሽያጭ የሚቀርቡ ናቸው ፕሮዳክቶቹ የሚሸጡ ናቸው። አዘ ሴም ታይም የተለያዩ የስነጥበብ የአርኪቴክቸር፣ የአርክቴክቸር የተለያዩ ኤቨንቶች ይካሄዱበታል። ሌክቸር ሊሆን ይችላል። ህፃናት ቀለም ሊቀቡ ይችላሉ። ሸክላ ሰሪ መጥተው ያን ኤክስፐሪመንታቸውን ሊያሳዩን ይችላሉ። ማንኛውም ሰው መጥቶ እንደሚጎበኝ ቦታ ጊዜውን የሚያሳልፍበት ሁሌ በሙያው ትል አንቱ የተባሉ ሰዎችም ሀሳባቸውን የሚያካፍሉ ለወጣቶቹ፣ ወጣቶቹም ደግሞ በነፃነት ሀሳባቸውን የሚገልጹበት ቦታ እንዲሆን ነው የምንፈልገው እና እንደዚህ አይነት ቦታዎች ደግሞ ብዙ ያስፈልጓታል አገሪቷል። እሺ አለበል ደስታ ስለነበረን ቆይታ በጣም ነው የማመሰግነው። በአሜሪካ ድምፅ አድማጮች፣ ተመልካቾች ስም እግዜር ስጥልኝ። እኔም በጣም አመሰግናለሁ ደን እግዜር ስጥልኝ። ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በሁሉም ስፍራ ባሉ ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ከአቀናባሪዋ ብርሃን ኃይሉ ጋር በመሆን ነው። አብራችሁን ስላመሻችሁ እናመሰግናለን። ሰላም በደናደሩ